የዩናይትድ ስቴትስ ምክር ቤት አባላት ቀደም ሲል በኮሮና ቫይረስ ሳቢያ ተነጥለው የቆዩ ገደቦች እንዲላሉ በሚደረግበት ወቅት ወረርሽኙን ለመዋጋት የሚያስችሉ ሁኔታዎች ስለመኖራቸው የሀገሪቱን ከፍተኛ የጤና ጉዳይ አዋቂዎች ጠየቁ። ለሁለት ወራት ያህል ከመኖሪያ ቤታቸው እንዳይወጡ የተሰጠውን ትዕዛዝ ተከትሎ በሀገሪቱ ምጣኔ ሀብት ላይ የደረሰውን ጉዳት ለመጠገንና ያስከተለውን የጤና ቀውስ ለመታደግ የሚያግዝ ተጨማሪ ግዙፍ በጀት ለመመደብ እያጤ ያላገኙ መሆናቸውም ተጠቁሟል። የአሜሪካ ድምጿ የምክር ቤታዊ ጉዳዮች ዘጋቢ ካትሪን ጊብሰን ያጠናቀረችውን ዘገባ ዝርዝር አሉላ ከበደ ያቀርበዋል። የዩናይትድ ስቴትስ ምክር ቤት አባላት በትላንቱ የምስክሮችን ቃል የሰሙበት ሥነ ሥርዓት የተለያዩ ግዛቶች በሰዎች እንቅስቃሴዎች ላይ ጥለውት የነበረውን ገደብ ማላላት በጀመሩበት በአሁኑ ወቅት ፈጥኖ የሚወሰድ ይህን ገደቦችን የማላላት እርምጃ በአንጻሩ በወረርሽኙ ሳቢያ ሕይወታቸውን ሊያጡ የሚችሉ ሰዎችን ቁጥር መቀነስ ባለመቻል ሊያስከፍል ስለሚችለው ዋጋ የሚደርሳቸውን ማስጠንቀቂያ ክብደት ለመመዘን የታለመ ነው። ዶክተር አንቶኒ ፋውቺ የብሔራዊ አለርጂ እና ተላላፊ በሽታዎች ኢንስቲትዩት ዲሬክተር ናቸው። ውሳኔውንና ተዛምደው መወሰድ ያለባቸውን የጥንቃቄ እርምጃዎች መረጋገጥ አስፈላጊነት አስመልክተው ሲናገሩም አንዳንድ አካባቢዎች አሉ፣ ዲሬክተሩ አንዳንድ አካባቢዎች፣ ከተሞችና ግዛቶች እነኛን አስፈላጊ መጠበቂያዎች አልፈው ያለ ጊዜው አሊያም ድንገት የወረርሽኝ መዛመት የሚስፋፋበት ሁኔታ ቢከሰት በብቃት መቆጣጠር የሚያስችል ዝግጅት መኖሩን ሳያረጋግጡ ገዳዎቹን ቢያላሉ በመጠኑ ከፍ ያለ የመዛመት አዝማሚያ ብቻ በማየት ፋንታ መጠነ ሰፊ ስርጭት ያለው ወረርሽኝ ዳግም እንዳይከሰት ወይም እንዳያገረሽ ነው ስጋቱ፣ ሲሉ አስረድተዋል። ገደቦቹ ይላሉ ዘንድ የሚወተውቱ ሰልፎች በተለያዩ የሀገሪቱ ክፍሎች እየታዩ ቢሆንም የዩናይትድ ስቴትስ እንደራሴዎች ምክር ቤት አባላትም ሆኑ ከፍተኛ የጤና ባለስልጣናትና አዋቂዎች ግን ለወረርሽኙ ላለመጋለጥ ሲሉ እንደ ሌሎች ሁሉ ከቤታቸው ሆነው ከሚሰሩበት ነው በቪዲዮ ምስል አማካኝነት ለወትሮ በምክር ቤቱ አዳራሾች በአካል ተገኝተው የሚታደሙትን የምስክሮች ቃል የመስማት ሂደት በርቀት ያከናወኑት። የቴኒሲው የሪፐብሊካን ፓርቲ አባል ሴናተር ላማር አሌግዛንደር ስነ ስርዓቱን ያካሄደው በምክር ቤቱ የትምህርት የሰራተኞችና የጡረታ ጉዳዮች ኮሚቴ ሊቀመንበር ናቸው። እስከ ወዲያኛው ቤት መቀመጥ ለዚህ ዓለም አቀፍ ወረርሽኝ የሚሆን መፍትሄ አይደለም። በተዘጋው የኢኮኖሚ እንቅስቃሴ የተጎዱ ወገኖቻችንን በሙሉ ሳይቋረጥ እስከ መቼውም ለመርዳት የሚያስችል የገንዘብ መጠን አይኖርም፣ ነው ያሉት። ወደ ስራና ወደ ትምህርት ገበታ የሚመልሱ ሁነኛ መንገዶች፣ በምርመራ ለቫይረሱ የተጋለጡ ሰዎችን ተከታትሎ ማግኘትና መርዳት፣ አስፈላጊውን ተነ ቀጥሎ የመቆየት አሰራር ተግባራዊ ማድረግ እንዲሁም ሕክምናና ክትባት ፍለጋ ናቸው ዘለቄታ ያለው መፍትሄ የሚያስገኙት ሲሉ አማራጭ ያሉትን በስነ ስርዓቱ መክፈቻ ወቅት አጽንኦት ሰጥተው ተናግረዋል። በሌላ መድረክ በሰጡት አስተያየታቸው ዩናይትድ ስቴትስ አሁን ከሌሎች ሀገሮች ተስፋ ተሰልፋለች ያሉት ደግሞ ፕሬዚዳንት ትራምፕ ናቸው። አክለውም የምርመራ አገልግሎትን በተመለከተ የሚፈለገውን ማድረግ ከሚያስችል ደረጃ ላይ ደርሰናል ብለዋል የሕግ አርቃቂዎቹ ግን በትላንቱ ሥነ ሥርዓት ያ የተባለው ዝግጁነት ምን ያህል እንደሆነ የምስክርነት ቃላቸውን እንዲሰጡ በተጋበዙት የጤና ጉዳይ አዋቂዎችና ባለስልጣናት ዝርዝር ማብራሪያ ቀርቦላቸዋል። የዩናይት ስቴትስ የጤናና የሰብአዊ አገልግሎቶች ምክትል ሚኒስትር አድሚራል ብሬት ጊሮኢር በሥነ ሥርዓቱ ከተሳተፉ የጤና ባለስልጣናት አንዱ ናቸው። በመስከረም ወር የምርመራ አገልግሎት የሚጠይቀውን አቅርቦትና በየደረጃው ያሉትን ሂደቶች ከግምት አስገብተን የመመርመሪያ ቁሳቁሱ ተመርቶ የማረጋገጫ ፈቃድ አግኝቶ ማለፍ ያለበትን ሁሉ አልፎ የፊታችን መስከረም አገሪያችን በየወሩ ከአርባ እስከ እስከ ሀምሳ ሚሊዮን ምርመራዎችን የማካሄድ አቅም ሊኖራት ይችላል ብለን እናምናለን ብለዋል የዩናይት ስቴትስ ኢኮኖሚ መንቀሳቀስ ከጀመረም በኋላ በምጣኔ ሀብቱ ላይ የደረሰውና ገና የሚደርሰው ጉዳት ሙሉ በሙሉ ለመቆጣጠር አዳጋች ነው የሚሆነው። ስራቸውን ያጡ ሰዎች ቁጥር በመቶ ዓመት ጊዜ ውስጥ ታይቶ ከማያውቅበት ደረጃ ደርሷል። ይሁን እንጂ በዩናይት ስቴትስ ምክር ቤት የሪፐብሊካን ፓርቲ አባላት ምክር ቤቱ ሌላ ዙር የድጎማ ብጀት ከመፍቀዱ በፊት ጥንቃቄ ያስፈልጋል በሚል እያሳሰቡ ነው። እስካሁን ያደረግነውን እየመረመርን ነው። በአገሪቱ የዕዳ መጠን ላይ ሶስት ትሪሊዮን ዶላር ጨምረናል። ሌላ ተጨማሪ ገንዘብ ወጪ ለማድረግ ከመወሰናችንም አስቀድሞ የስካሁኑን ውጤት መገምገም አለብን ያሉት በእንደራሴዎች ምክር ቤት አብላጫ መቀመጫ ያሉት የሪፐብሊካን ፓርቲ መሪ ሚች መኮኔል ናቸው። ዲሞክራቶች በበኩላቸው ለሚጠብቀው ስራ ወሳኝ የሆኑትን ሰራተኞች ለመርዳት እና ኢኮኖሚውን ለማንቀሳቀስ ከፍተኛ መጠን ያለው ገንዘብ ወጪ መደረግ አለበት ነው የሚሉት። የምክር ቤቱ አፈ ጉባኤ ናንሲ ፔሎሲ የፓርቲያቸውን አቋም እንዲህ ሲሉ ነው ያስረዱት። ለሕዝባችን የሚበጀውን ፍለጋ አርቀን ማየት ያለብን አሁን ነው፣ ምክንያቱም ያን ማድረግ ካልቻለን፣ አሉ ፔሎሲ፣ ያን ማድረግ ካልቻለን በኋላ ብዙ ሕይወትና ንብረት እያስከፍለናልና፣ ወሳኙን እርምጃ አሁን አለመውሰድ የመጨረሻውን ብርቱ ዋጋ የሚያስከፍል ጥርጊያ ነው ነበር ያሉት። የዲሞክራት ፓርቲያቸው ታዲያ የሶስት ትሪሊዮን ዶላር ወጪ እቅድ በያዝነው ሳምንት መገባደጃ በህግ አርቃቂው ምክር ቤት እንደሚጸድቅ ቢጠበቅም የሪፐብሊካን ፓርቲ አባላት አብላጫ መቀመጫ በያዙበት የህግ መወሰኛው ምክር ቤት ግን ጨርሶ የማለፍ እድል እንደሌለው ከወዲሁ ተጠንብዋል።